የአማራ ህዝብ ባለፉት ጊዜያት በማኅበራዊ ምጣኔ ሀብታዊና ፖለቲካዊ ጉዳዮች ኮስሶ እንዲታይ በሐሰት ትርክት ክብሩ ዝቅ እንዲል ሲደረግ መኖሩ ቁጭት ፈጥሮብናል ይላሉ የባህር ዳር ከተማ ወጣቶች። የአማራ ወጣቶች ኅብረት በባህር ዳር ከሰሞኑ ተቋቁሟል። አስቴር ምስጋናው ዘግባለች። ባለፉት ሃያ ሰባት ዓመታት በአማራ ህዝብ ላይ የውሸት ትርክት ሲሰራጭ ቆይቷል። በዚህም ክብሩ ዝቅ ብሏል። በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችም ተጠቃሚ እንዳይሆን ተደርጓል፣ ይላሉ የባህር ዳር ከተማ ወጣቶች። ያለፈው ታሪክ እንዳይደገም እኛ የአማራ ወጣቶች ህብረት በመፍጠር ለወደፊት ማንነቱ ዘብ ልንቆም ይገባል፣ ይላሉ። የአማራ ወጣቶች ህብረት በባህር ዳር ምስረታ ሲካሄድ ወጣት ቴዎድሮስ ጌታቸው ባደረገው ንግግር እንደገለጸው የአማራ ወጣቶች በአደባባይ በህዝብ ሲስተሚክ በሆነ መንገድ የደረሰበትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ኮሶ እንዲታይ መደረጉ ወጣቱ በአብዛኛው ስራ ፈት እንዲሆን በአልባሌ ቦታ ጊዜ እንዲያሳልፍ ህዝባችን በረሃብ በግጭት እና በበሽታ ታጥሮ እንዲኖር ትልቁ ህዝባችን ከክብሩ ዝቅ እንዲል መልካም የሆነው ገጽታው ሲጠላሽበት በቆየታቸው መቆየቱ ቁጭትን ፈጥሮብናል። ህብረቱ በክልሉ ብሎም ከክልሉ ውጭ ያሉ ወጣቶች የሚሳተፉበት ከማንኛውም ፖለቲካዊና ሃይማኖታዊ ተጽዕኖ ነጻ የሆነ በወጣቱ ጥቅምና ነጻነት ላይ ያተኮረ እንዲሁም የአማራውን ህዝብ የወደፊት እጣ ፈንታ የሚወስን ትውልድ ለመፍጠር ነው የተቋቋመው፣ ይላሉ በህብረቱ ምስረታ ወቅት ያገኘኋቸው ወጣት መማር ሞገስና ጸዳል ጌታቸው እንደ ባህር ዳርም እንደ ክልልም የአማራ ወጣት ብሎም የአማራ ህዝብ በአንድነት ለጋራ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች በአንድ ላይ እንዲንቀሳቀስ ለማድረግ የተመሰረተ ማህበር ነው። ይህንን ለማካሄድ ደግሞ ይህ ማህበር ትልቅ ሚና ይወጣል ብዬ አምናለሁ ነው። ከዚህ በፊት አካባቢው ላይ ኢኮኖሚ ተጠቃሚነት የላላ ነው፣ በፖለቲካ ተሳትፎ ስስ የሆነ እንትን ነው ያለው፣ በስብስብ በጋራ የመገናኘቱ ነገር እነዚህ ነገሮች ለመቅረፍ የተሻለ አቅም ይኖራል ብያም አማራ ወጣቶች ህብረት በባህር ዳር ሲቋቋም መሰረታዊ አላማው የተለያዩ ማህበራትን ወደ አንድ በማምጣት የአማራን ህዝብ ሁለንተናዊ ጥቅም ማህበራዊ ኢኮኖሚያዊና ፖለቲካዊ እሳቢዎችን ወይም መሰረታዊ ነገሮችን ጥቅሞችን ለማስጠበቅ ይረዳል ስለዚህ በዋናነት ለቀጣይ ሀገር ተረካቢ ትውልዶችን ከመመስረት ወይም ከመስራት አኳያ በራሳቸው ሀገራቸውን በራሳቸው ልክ የወደፊቷን ኢትዮጵያ በማሰብ በኢኮኖሚ በማህበራዊ እንዲሁም በተለያዩ የጤና ነክ ጉዳዮች ላይ እንዲሁም በትምህርት የተለያዩ ፖሊሲዎችን ከማስቀረጥ ጀምሮ የአማራን ህዝብ ሁለንተናዊ ጥቅም ለማስጠበቅ ይጠቅማል። የአማራ ወጣቶች ህብረት በባህር ዳር ምስረታውን ሲያጠቃልል የህብረቱ ሊቀመንበርና ምክትል ሊቀመንበር እንዲሁም ሀያ አንድ የስራ አስፈጻሚ አባላትን በመምረጥ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር